ሳይንስና ሕብረተሰብ ለሽልማት አዲስ አይደሉም። በተሰማሩበት የምህንድስና ዘርፍ በተደጋጋሚ ተሸላሚ ሆኗል። ኢትዮጵያዊው መሐንዲስ ዶክተር ያቆብ አስታጥቄ የእውቁ የጃዝ ሙዚቃ ጠበብት የኢትዮ ጃዝ አባት ሙላቱ አስታጥቄ ታናሽ ወንድም ዘንድሮ ሲሸለሙ ለሁለተኛ ጊዜ ነው። ቀደም ሲል የዓመቱ ጥቁር መሐንዲስ በሚል በሚኖሩበት ዩናይትድ ስቴትስ ለሽልማት በቅቷል። አሁን ደግሞ በበረራ ስነ ቴክኒክ በህዋና በመከላከያ ነክ ቁሳቁሶች አገልግሎት በመላው ዓለም ቀዳሚውና ግዙፉ ኩባንያ ኤርባስ ቡድን ሽልማታቸውን ተቀብሏል። የኤርባስ ቡድን ከዓለም የምህንድስና ዲኖች ምክር ቤት ጋር በመተባበር ሴውል፣ ደቡብ ኮሪያ ውስጥ የሰጣቸው ሽልማት ከ17 ሀገራት የተውጣጡ 40 መሐንዲሶች የተወዳደሩበት ነበር። በውድድሩ እስከ መጨረሻው የገፉ ብቸኛው ጥቁር ተወዳዳሪም ዶክተር ያዕቆብ አስታጥቄ ነበሩ። ሸላሚው ኤርባስ ግሩፕንም ዶክተር ያዕቆብ አስታጥቄንም አነጋግረናል። አብራችሁን ቆዩ። ዶክተር ያዕቆብ አስታጥቄ ዩናይትድ ስቴትስ ቦልቲሞር ሜሪላንድ በሚገኘው ሞርጋን ስቴት ዩኒቨርሲቲ የምህንድስና ክፍል ተባባሪ ዲን ናቸው። በዚህ ዩኒቨርሲቲ ምህንድስና ያስተምራሉ። ማስተማር ብቻም አይደለም ለየት ያለ ነገር ሲመለከቱ ለሀገሬ ተማሪዎች ይጠቅማል በሚል ያገኙትን አዲስ ነገር ለኢትዮጵያውያን በፍጥነት ያቀብላሉ። በኤሌክትሪካል ምንድስና ዘርፍ ኢትዮጵያና አፍሪቃ ውስጥ የሚያበረክቱት አስተዋጽኦም ለሽልማት አብቅቷቸዋል። ዶክተር ያዕቆብ ለሽልማት ስላበቃቸው ስነ ቴክኒክ እንዲህ ያብራራሉ። ኤሌክትሪካል ኢንጂነሪንግ ስናስተምር ልጆቹ ቴዎሪውን ያው ክላስሮም ውስጥ ይማራሉ። ላቦራቶሪ የሚባል አለ ያው የእጅ ስራ የሚማሩበት እሱን ደግሞ ላቦራቶሪ ሲገቡ ያ አትሊስት አምስት ሺህ ዶላር የሚፈጅ ቁሳቁስ ያስፈልጋቸዋል። አምስት ሺህ ዶላር ደግሞ ለአንድ ስቴሽን ነው። እንግዲህ አንድ ክላስ ውስጥ አንድ ስቴሽን ላይ አስር ሰው መቀመጥ አይችልም። አንድ ስቴሽን ላይ ሜይ ቢ ሶስት ወይ አራት ሆኖ በግሩፕ ነው የሚሰሩት እና አንድ ክላስ ላስተምር ካልክ ለምሳሌ አርባ ተማሪዎች ካሉ አራት አራት ኮን አድርገህ ብታስቀምጣቸው አስር ስቴሽን ያስፈልጋል ማለት ነው። አስር ስቴሽኑን በአምስት ሺህ ዶላር ብታባዛው አደ ሚኒመም ማንኛውም ዩኒቨርሲቲ የሀምሳ ሺህ ዶላር እስከ መቶ ሺህ ዶላር የሆነ ኢኩፕመንት በግድ ያስፈልገዋል። ያን ኤሌክትሪካል ኢንጂነሪንግ ለማስተማር ማለት ነው እና ብዙ ዩኒቨርሲቲዎች አፍሪካም ያሉ ሌላም አለም ያሉ ጋር በጣም ኤክስፐንሲቭ ነው፣ አይችሉትም ይህንን መግዛት። ይሄ ቴክኖሎጂ ግን ከመጣ ጀምሮ አምስት ሺህ ዶላር ፌዝ የነበረው በሁለት መቶ ሀምሳ ዶላር ስለሰራ ነው ያቺ ቁሳቁሷ ኮምፒውተር ላይ ሲያገናኟት በጣም ሲምፕሊፋይ አድርጋ ልጆቹ ቤታቸው የሆነ ኢንጂነሪንግ መማር እንዲችሉ ራሱ የሚጠቅም ቴክኖሎጂን የፈጠር ነው። እኔ አሁን አሜሪካ ሀገር እሱን ቴክኖሎጂ በመጠቀም ኤሌክትሪካል ኢንጂነሪንግ ክላሴን በኦንላይን በሚባሉት በኮሬስፖንደንስ በሩቀት ትምህርት ለሚማሩ ተማሪዎች ላ መስጠት ችለናል። ይህ ለምህንድስና ተማሪዎች የተግባር ልምምድ ጠቃሚ የሆነ አነስተኛ ቁስ እንደ ጎርጎሮሳውያን አቆጣጠር በሁለት ሺ ዘጠኝ ዓ ም ተሰርቶ ሲወጣ ሞባይል ስቱዲዮ ቦርድ ይባል ነበርም። በአሁኑ ወቅት አምስት ኩባንያዎች በትብብር አነስተኛ ቁሱን በማሻሻል አናሎግ ዲስከቨር የሚል ስያሜ ሰጥተውታል። የዶክተር ያዕቆብ የሥራ እቅድ ወይም ፕሮጀክት በዋናነት ያተኮረው ለኤሌክትሪካል ምህንድስና የተግባር ልምምድ የሚጠቅም አነስተኛ ቁስ በዝቅተኛ ዋጋ በፍጥነትና በስፋት እንዲዳረስ ማስቻል ላይ ነው። ሪሼል ሽሮይደር ዶክተር ያዕቆብን ከሸለሙት ሁለት ድርጅቶች የአንደኛው ማለትም የግዙፉ ኤርባስና ኤርባስ ቡድን የሰራተኛ ቅጥር ገበያ ጥናት ኃላፊ ናቸው። ዶክተር ያዕቆብ በውድድሩ ወቅት ባቀረቡት ዝርዝር የስራ እቅድና ትግበራ ከተወዳዳሪዎቹ ልቀው የተገኙባቸው ምክንያቶች ገልጧል። ዶክተር ዶክተር ያቆብ አስታጥቄ ጎልተው የወጡት በአነስተኛ ወጪ በርካታ ነገር በመስራታቸው ነው። በእውነቱ በትንሽ ወጪ ኢትዮጵያ ውስጥ በሺዎች የሚቆጠሩ ተማሪዎችን በተለያዩ ዩኒቨርሲቲዎች አግኝተው እገዛ ሲያደርጉ መመልከት ይደንቃል። ያን ያደረጉትም በጣም ትንሽ በሆነ ወጪ ነው። እንደውም ለዚህ ውድድር የስራ እቅዳቸውን ያስገቡ ሰዎች በአጠቃላይ ማለት ይቻላል የእሳቸውን ተግባር ከልብ አድንቀዋል። በእውነቱ ለስብጥሩ ጽንሰ ሀሳብ ከልብ ነው የሰሩት። በኢትዮጵያ ብሎም በአፍሪካ የሚገኙ መሐንዲሶችን አቅም በመገንባትም ድጋፍ አድርገዋል። ከመላው ዓለም የተውጣጡ መሐንዲሶች በተሳተፉበት የኤርባስ ቡድንና የዓለም አቀፉ የምህንድስና ዲኖች ምክር ቤት ውድድር። ከዶክተር ያዕቆብ ጋር ለፍጻሜ ከቀረቡት ሁለት ሰዎች አንደኛዋ ከታላቋ ብሪታንያ ናቸው። ሌላኛዋ ደግሞ ካናዳን ወክለው ነው የቀረቡት። አፍሪቃን ወክለው ከቀረቡት ወዳዳሪዎች መካከል ከዶክተር ያዕቆብ በተጨማሪ አንዲት ደቡብ አፍሪቃዊት ቢገኙበትም ወደ ፍጻሜው ግን መምጣት አልቻሉም። በአጠቃላይ ከቺሊ፣ ከፈረንሳይ፣ ከዩናይትድ ስቴትስ እና ከሌሎችም ሀገራት በርካታ ሰዎች የተሳተፉበት ውድድር ነበር። በውድድሩ ከ17 ሀገራት የተውጣጡ አርባ ምሁራን የስራ አቅዳል ቸውን አቅርበዋል። እኔም ኢትዮጵያ ውስጥ ከ2009 በፈረንጆች አቆጣጠር ጀምሮ የሰራሁትን ስራ እንዴት አድርጌ እዛ ያሉትን የኤሌክትሪካል ኢንጂነሪንግ ፕሮግራሞቹን ሰፖርት በማድረግ ትሬኒንግ በመስጠት እንደገና ደግሞ ሌተስት ቴክኖሎጂ በማቅረብ ተማሪዎቹም እንዲጠቀሙበት አስተማሪዎቹም በደንብ በጥራት የሆነ ትምህርት እንዲያስተምሩበት የተቻለንን ሰርተን ነበር እና የእሱን ውጤት አቅርበን ተወዳድረን ከአርባ ሰው ወደ ስምንት ሰው ደርሶ ከስምንቱ ሶስት ተመርጠን ሶስታችን ወደ ደቡብ ኮሪያ ሄደን አምስት ዳኛዎች እነሱ ዳኛዎች ፊት አቅርበን ጥያቄና መልስ ከጨረስን በኋላ ያው የኔ ፕሮጀክት በተመራጭነት በመቀበሉ በጣም ደስ ብሎኛል። ሁሉም ተወዳዳሪዎች ስራዎቻቸውን ባለም አቀፍ የመሀንዲሶች ጉባኤ ላይ በአካል አቅርበው እንዲያብራሩ ሴውል ደቡብ ኮሪያ ተጋብዟል። ስራዎቻቸውን ያቀረቡትም ባለም አቀፍ ዳኞች ፊት ነው። በጽሁፍ ያቀረቡት የስራ እቅድ ምን እንደሆነ ከዚህ ቀደም ምን እንደሰሩ የስራ እግዱ ምን ተጽዕኖ እንደሚፈጥር በመረጃ አስደግፈው ለዳኞቹ አቅርበዋል። ዶክተር ያዕቆብ አስታጥቄ አሁን ለሽልማት መብቃታቸውና ሀገራቸውን ማስጠራታቸው ብቻውን በቂያቸው አይደለም። ዘንድሮ ለሽልማት በበቁበት ዘርፍ በሚቀጥለው ዓመትም መሳተፍ ይፈልጋሉ። እስከዚያው ድረስ በዓለም መድረክ አወድሷቸው የሸለሟቸው ኤርባሶችም የምህንድስና ማዕከላትም የዶክተሩን ስራ እየተከታተሉ እስከሚቀጥለው ዓመት ይዘልቃሉ። ሽልማቱን የጀመረው ኤርባስ ሲሆን የበለጠ እንዲዳብርም ከአለም አቀፉ የምህንድስና ዲኖች ምክር ቤት ጋር ተገናኘ። ያን ያደረገውም በሁሉም አይነት የምህንድስና ትምህርት ዘርፎች ስብጥርን ለማጎልበት እንዲቻል በተግባር አንዳች ነገር የሰሩ ሰዎችን እውቅና ለመስጠት በሚል ነው። የሽልማቱ ዋነኛ አላማም ብዙ ሰዎች በምህንድስና እንዲማሩና በምህንድስና ዲግሪ እንዲመረቁ ማስቻል ነው። ትምህርቱም ልዩ ችሎታ ያላቸውን የበለጠ በማበረታታት የተሰባጠረ ልዩ ተሰጥኦ እንዲዳብር ማስቻል አለበት። የኤርባስ ቡድን ባልደረቧ ስብጥር ሲባል የፆታ፣ የዘር፣ የባህል ብሎም ያስተሳሰብ በአጠቃላይ ሁሉንም አይነት ስብጥርነት የሚያካትት ሰፋ ያለ ትርጓሜ ያለው ነው ብሏል። ዶክተር ያዕቆብ አስታጥቄ ኢትዮጵያ ውስጥ በመመላለስ ለዩኒቨርሲቲ ተማሪዎች ላፕቶፖችን እንዲሁም ሌሎች የትምህርት አጋዥ ቁሳቁሶችን በመስጠትም ድጋፍ አድርጓል። በተለያዩ የአፍሪቃ ሀገራት በመጓዝም ለምህንድስና ትምህርት መቀላጠፍ አስተዋጽኦ አበርክቷል። ኢትዮጵያ የሰራሁትን ስራ አይቶ አሁን በደቡብ አፍሪካ ሄጄ ነበር። በመስከረም በናይጄሪያ ሄጃለሁ፣ በካሜሩን ሄጃለሁ፣ በየቦታው አፍሪካ ይህን ፕሮጀክት ለማስፋፋት እየሞከርን ነው። እና እነሱ በጣም ያስደሰታቸው ከሌሎች ፕሮጀክት ጋር ሲያስተያዩት ይህንን ፕሮጀክት ኢትዮጵያ እንደሰሩት ሌሎች አፍሪካዎች ጋር ከተስፋፋ አፍሪካ የምታድግ ኮንቲነንት ናት። ህዝቡም ወጣቱም ትውልድ ትምህርት መማር ስላለበት ራሱን ማሻሻል ስላለበት እንደዚህ አይነት ቴክኖሎጂ እያቀረብን ልጆቹ ጥሩ ጥራት ያለው ትምህርት መማር ከቻሉ እና ፈጠራ ችሎታቸውን ካስፋፉ ትምህርት ከጨረሱ በኋላ ስራ ስጡን እያሉ ከሚያስቸግሩ ራሳቸው ስራ እየፈጠሩ ራሳቸው መርዳት አገር መርዳት እንዲችሉ አድርገን ልጆቹ ለማስተማር ትልቅ ፖቴንሻል አለው ብዬን የነገርኳቸውና በጣም ተስማምተው በጣም ተደስተው ይህን ፕሮጀክት መርዳት አለብን፣ ያው ገንዘቡን የምንሰጥህ ለኢትዮጵያ እንድትሰራበት ነው። ግን ለማንኛውም አፍሪካም በየቦታው እየተዘዋወርክ ይህን ፕሮጀክት እንደ ናሙና እያሳየህ ብታስፋፋልን በጣም ደስ ብሎናል፣ ብሎ በዛ ስለ ስላመኑበት ነው ይህን ፕሮጀክት እንዳሸንፍ አድርጎ የመረጡኝ። በውድድሩ አሸናፊ በመሆናቸውም ዶክተር ያቆ አስታጥቄ የ10 ሺ ዶላር ተሸላሚ ሆኗል። ከምንም በላይ ግን በሽልማቱ ለአሸናፊዎች እውቅና መስጠት የውድድሩ ዓላማ እንደነበር የኤርባስ አውሮፕላን ኩባንያ ተወካይዋ ገልጧል። እነዚህ ሰዎች ማድረግ ያለባቸውን ቀድሞውኑ አድርገዋል። ግን ለእነሱ እውቅና መስጠቱ ጠቀሜታው በሌሎች ዘንድ በደንብ እንዲታወቁ ማድረጉ ላይ ነው። ስራቸው በሌሎች ዘንድ ታይቶ ተቀባይነት እንዲያገኝ፣ ሌሎች በተመሳሳይ እንዲሰሩ ለማድረግ በሚል ነው የተሸለሙት። ለውድድሩ ፍጻሜ የደረሱት ተወዳዳሪዎች በሰሩት ሌሎች እንዲማሩበት ሁሉንም ባይሆን እንኳን በከፊል መልሰው እንዲሰሩት ለማድረግም ታስቦ ነው መሸለሙ ያስፈለገው። ኢትዮጵያዊው መሐንዲስ ዶክተር ያዕቆብ አስታትቄ እንደ ጎርጎሪዮስ አቆጣጠር በ2013 ዓ.ም በማስተማር ልቀው ለሚወጡ መምህራን የሚሰጠውን የዩናይትድ ስቴትስ ብሔራዊ ሽልማት አግኝተዋል። ዘንድሮ በመለው ዓለም በብዛት ነጮችና ወንዶች በሚሳተፉበት የምህንድስና ዘርፍ ከሁለት አውሮፓውያን ሴቶች ጋር ለፍጻሜ ቀርበው ለድል በቅተዋል። ለከርሞ ምን እንደሚሆን አይታወቅም። ምናልባትም ታላቅ ወንድማቸው የጃዝ አባቱ ሙላቱ አስታጥቄ በሙዚቃ ቅንብሩ የከርሞ ሰው እንዳለው የከርሞን ለማየት እኛም የከርሞ ሰው ይበለን እንላለን። የከርሞ ሰው ፍቅር መጠየቅ ነው ይዞ አድማጮች ባለም መድረክ በምህንድስናው ዘርፍ ተሸላሚ ስለሆኑት ኢትዮጵያዊው መሐንዲስ ዶክተር ያዕቆብ አስታትቅ ያስቃኘን የሳይንስና ሕብረተሰብ ጥንቅር በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።